በኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሣሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታ ማዦር ሹም ጀነራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ህገወጥ መሣሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጀነራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ፣ በሌላ በኩል ደግሞ በምዕራብ ኦሮሚያ፣ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር ሀገሪቱን መምራት አቅቶታል እየተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጀነራል ብርሃኑ ጁላን ያነጋገረቻቸው ጽዮን ግርማ ናት። ቀጥሎ ይቀርባል። ሰኞ ታህሳስ 30 2011 ዓ ምህረት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጀኔራል ብርሃኑ ጁላ የህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎች በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ኬት ነው የሚያገኙት? በሚል ከአሜሪካ ድምፅ ጥያቄ ቀርቦላቸዋል። የመንግስት ፖሊስ ጣቢያ እየሰበሩ ከግምጃ ቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃህን አምጣ እያሉ አስፈትተውታል። ከሁለት ሺህ በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማአት የኮንትሮባንድ የጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ። የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ሀይሎች አሉ። እነሱ ከተለያየ የጎረቤት ቤት ሀገር ጠመንጃ ወደሰት እንዲገባ እያደረጉ ነው፣ ሀብታም ለመሆን ሲሉ። በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው፣ በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው። ተይዘዋል፣ በቁጥጥር ስር የዋሉ አሉ፣ ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ። እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጄኔራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገ ወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው? አሁን ለጊዜው እየተሰራ ያለው ህገወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል አገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይ ዘ ዌይ የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም፣ ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው። ምንድን ነው የሚሰራው? ምን እየተሰራ ነው? አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል? እንዴት ይታጠቃል? የሚል ነገር መንግስትን ትኩረት ሰጥቶበት እየሰራ ነው። መቼ ነው የሚወጣው? በውይይትስ ያደረገ ያለው አካል ማን ነው? ይሄ የሚመለከተው ፌዴራል ፖሊስ ነው። ጀኔራል ብርሃኑ ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር። ራሳቸው ገለው መከላከያ ገደለ ይላሉ። የኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሶስት ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ። ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጀኔራል ብርሃኑ። ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል አገር ውስጥ ማለት ነው። ስለዚህ ይህን ስራ መስራት የፈለገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ። እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ። ከሄዱ በኋላ ይሸጡታል። እና ከዛ ነው የሚሰበስቡት። ይሄንን ግን እኛ ማስተካከል አለብን። እናስተካክለው አለለ ወደፊት ቢያንስ ቢያንስ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች እያስተካከልን ነው። እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርከው የቆየ ነገር አለ። በዛ መንገድ ነው የሚያገኙ። በዚህ የመከላከያ ሚኒስቴር የሁለት ሺ አስራ አንድ አመተ ምህረት የግማሽ አመት የስራ ክንውን ሪፖርት ከመከላከያ ሚኒስትሮ አይሻ መሐመድ ጋር ቀርበው ማብራሪያ የሰጡት ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጽመዋል ብለዋል። ምንድናቸው ተፈጽሙ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል። በደሎቹ ብዙ ናቸው፣ ሀብቱ ተዘርፈዋል። እያንዳንዱ ገበሬ በወር አንድ ኩንታል እንዲሰጥ ይደረጋል። ደሃ ገበሬ በጣሳ እየሰፈረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸው እና ክፈሉ ይባላሉ። ትንታም ነው የሚባል ዛሬ መቶ ከወር ወይዘሰል ሰባምት ሺ ክፈሉ ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርቷል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥተው የተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ ከተማ እንዳይንቀሳቀስ ተደርጓል። ሰሞች ንግድ አቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ። አንደርግራውንድ ይታሰራሉ። ታስረው ውጭ ብሉ ጥሩ ነበር ይገረሉ። የተለያየ ምክንያት የተፈጠረ የመንግስት ደጋፊ ነህ፣ የክሌ ደጋፊ ነህ የተባሉ ሰዎች ሁሉ የተደረጉ አሉ። አንደርግራውንድ አስረዋቸው ሳያስለቀቃቸው ሁሉ አሉ። የሚሰሩት ስራ ለራሱ ግልጽ አይደለም። ጀኔራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ አንድ ሳምንት መቆጠሩን እና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው? በወሰዳችሁት እርምጃስ ምን አገኛችሁ? የሚል ጥያቄ ቀርቦላቸዋል። መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው። ሁለተኛ ህዝቡ ትላልቅ ከተሞች አሉ፣ መካከለኛ ከተሞች አሉ። እነዚህ ከተሞች ውስጥ ሁሉ ገብተው ነበር። ምክንያቱም መከላከያ እዛ አልነበረም። የክልል የጸጥታ ኃይል ነው እዛ የነበረው። የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት። ለምንድነው አትተኩስ የተባለው? በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ህዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት፣ መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱ። ጥሩ የንግድ እንቅስቃሴ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየሩ። እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንደውም ምንድን ነው ጥንቃቄ እያደረግን ያለ ነው አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅለው እንዲወጡ ነው ያደረግነው። ነቅለው ወጥቶ አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ የበላይነት ተከብሮ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለጥ ብሎ እነሱ የሚሉትን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ ፎይታ ያገኘበት ሁኔታ ነው ያለ። በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጄኔራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ በምዕራብ ጎንደር ገንደ ውሃና ኮኬት ላይ የወሰደው እርምጃ የተለያየ ነው በሚል ወቀሳ እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሀን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቅርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያዳ የተሟላ ነው በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል። መከላከያው ከሁሉም ብሄር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። የእኔ አይደለም የሚለው ህዝብ የለውም። ሁሉም ህዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ህዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ሀይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ሀይል የለም። ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሰራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም ትክክል አይደለም ራሱ ኢንፎርሜሽኑ። ትግራይ ክልል ላይ ለምን እርምጃ ትወስዱም? ሌላውም ላይ አልወሰንም፣ ትግራይንስ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም። ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው። ባዶ እጃቸውን ነው። በቪዲዮ ማየት ይሻላል። እነሱ ላይ ተኩሱ ነው እየተባለ ያለው እነሱ ላይ ተኩሰው እነሱን ገለው ረግጠው ከማለት እነሱን አሳምነው ማለት ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት ይሄ እርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት። በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል የተማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል። እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳ ያለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉ። ለምሳሌ የኦሮሚያና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃየትና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉልና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነው ጥያቄ ዴሞክራሲ መጣ ሲባል እንፈተዋለን ሲባል አሁኑኑ ካልተፈታ በሚል ትዕግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ፀጥ ለጥ አድርገነው ነበር፣ አሁን ለቀከው የሚሉ ኃይሎችም አሉ። ስለዚህ የእነዚህ ኃይሎች መፈክር ነው እየተስተጋባ ያለው ትክክል አይደለም። መጀመሪያ መፍታት ነበረባቸው ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፈታት የነበረበት። የዛሬ አምስት ስድስት ዓመት የነበረ ችግር ነው። የቅማንት እና ወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዴሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የእግሮቹ አፈታት መንገድ ያልተረዱ ኃይሎች አሉ ለእነዚህ ኃይሎች ደግሞ የሚያባብዝ ኃይል አለ እና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አድርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈልገው። እንደዚያማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትዕግስት ማጣት የዶክተሩን ትግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ትጆታ የተጠቀሙበት ነው። በዚህ መታየት አለበት የመከላከያ ሰራዊት ጥንካሬው በልጧል። በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመፆች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው። አሁን የተፈጠረው ህዝቡ ይምጣልኝ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል። በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አፍ ናቸውም እነዚህ ከሆነ ትክክል አይደለም። ለውጡ እንደዛ አይደለም የሚለው በውይይት ይፈታ ችግሮች፣ የወሰን ግጭቶች በውይይት ይፈቱ የማንነት ጥያቄዎች በውይይቱ በህገ መንግስቱ ይፈቱ። እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው፣ በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፃ አስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም፣ የሚል አቋም ያለው መንግስት ነው፣ የአብይ መንግስት። በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ፣ እግዜር ስጥልኝ።